ወልዲያ ውስጥ የተፈጠረ የከተማይቱን ማኅበራዊ ስብጥርና ግንኙነቶች የማያንጸባርቅ አሳዛኝ ሁኔታ መሆኑን በሰሞኑ ግርግር የንግድ ተቋማቸውና መኖሪያ ቤታቸው ሙሉ በሙሉ እንደወደሙባቸው የገለጹት የሃይላይ ህንፃ ባለቤት አቶ ሃይላይ ንጉሴ ለአሜሪካ ድምፅ ገልጠዋል። ወልዲያ ከተማ ውስጥ ከሰላሳ ዓመታት በላይ መኖራቸውን የተናገሩት አቶ ሀይ ሃይላይ ተዘርፎብኛል ያሉት ቋሚ ያልሆነ ንብረት ግምት ከሶስት ሚሊዮን ብር በላይ እንደሚሆንም ተናግረዋል። ሰለሞን አባተ ነው አሁን ወዳሉበት መቀሌ ማምሻውን ደውሎ ያነጋግራቸው። ጤና ይስጥልኝ፣ እንደምን አመሹ? አብሮ ይስጥልኝ። እግዚአብሔር ይመስገን። አሚን። ሰሎሞን አባተ እባላለሁኝ እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውለው። እሺ ጌታ ያዋሽ። እንደምን አመሹ? እግዚአብሔር ይመስገን። ሰላም ጌታ ያዋ ሰላም ነው። ሙሉ ስሞን ላስቸግረውት፣ እስቲ ሙሉ ስም። ሀይ ሃይላይ ንጉሴ ወልደ ማርያም አቶ ሃይላይ የት ነው አሁን ያሉት እርስዎ እኔ ወደ መቀሌ አካባቢ ነኝ አሁን ያለው መቼ ነው መቀሌ የገቡት ሶስት ቀን ሆነኛል ቤተሰብ ግን አሁን አሁን በዚህ ሰዓት አካባቢ ነው የተቀበልኳቸው የት ነበሩ ወልዲያ ነዋሪ ነኝ እዛ ወልዲያ ለሰላሳ አመት ያክል ሰሞኑን ችግር በተፈጠረ ጊዜ ወልዲያ ውስጥ ነበሩ እርስዎ አለሁኝ ምንድን ነው የተፈጠረው እስኪ ይንገሩኝ የተፈጠረው ህዳር አራት በመቀሌና ወልዲያ የኳስ ጨዋታ ጊዜ ነው መነሻ የተጀመረው እና በዛ ግርግር ምክንያት በዛች ቀን ብዙ ንብረት ወደነ ከዛም በኋላ የተወሰነ ጊዜ የተረጋጋ ነበረ አሁንም በጥምቀት በአስራ ሁለት ማለት ነው በተፈጠረው እንደዚሁ ባለመግባባት ከዚህ የተነሳ በማይባል ነገር ግጭት ተፈጠረ አሁን ቀጠሪያው እስከ ትናንትናው ድረስ ግጭት አለ አሁንም አልተረጋጋም አቶ ሀይላይ ለመሆኑ እርስዎ ምንድን ነው የሚሰሩት ወልዳያ ውስጥ ንግድን የመተዳደረው ምንድን ነው ንግዶ ሆቴል ነው ሙሉ ሆቴል ከአልጋው ማለት ነው። ምን ይባላል የሆቴሉ ስም? ሆቴሉ ሀይላይ ህንጻ ይባላል። እስቲ ወደ ህዳር ሀያ አራቱ ቅድም ወደ አነሱልኝ ጉዳይ ልመልሶትና ምንድን ነበር የተፈጠረው? ህዳር ሀያ አራት ህዳር ሀያ አራት አጋጣሚ በሁለቱም የኳስ ደጋፊዎች በነበረው ትክክል ያልሆነ አባባልና የአንዳንድ ድባቡ ትክክል ያልጠበቀ ሁኔታ ግጭት ተፈጠረ። የመቀሌ ደጋፊ ሲመጣ የወልጃ ደጋፊም እንደተቀበለው ያልተጣጣሙ የቃላት ልውውጦች ነበሩ። እነዛ ቃላት ልውውጦች አሁን እርግጥ በግልጽ በወሬ ካልሆነ መስተቀር ቁም የሰማቸው አይደሉም። የሰማቸው እንግዲህ ከወደዛ ከመቀሌ ደጋፊዎች ሲመጡ የወልዲያ ደጋፊዎች የሆነ ያልተገባ ከቤት ዛቻ አንዳንድ ትንሽ ጥላቻ የሚቀሰቅሱ ነገሮች ነበሩና አሁን በዛ ምክንያት ነው መነሻ የተነሳው። እንግዲህ ቃላቶቹ በኋላ ሲስ ሲባል የሰማኋቸው ብሔር ተኮር የሆነ አንተ ዚህ አንተ ዚህ የሚባል ነገር ተባለ ሲባል እንጂ እኔ በግልጽ የሰማሁት ነገር የለኝም። ያ ግጭት የተፈጠረው ስታዲየም ውስጥ ነበረ ወይስ ከስታዲየሙ ውጪ ነው የተጫረው? ከስታዲየሙ ውጭ የነበረው ለስታዲየሙም አልበቆም ሰዓታቸው ጠብቀውም ወደ ጨዋታም አልተገባም። አጠቃላይ የነበረው ጠዋት ከአስራ ሁለት ሰዓት ከምሽቱ ዝሮ ዝሮ በዋዜማው ጀምሮ ነበረ። ገና እነዛ መቀሌ ደጋፊዎች ከመግባታቸው በፊት ጡም አልነበረም። እንደዚም ብሎ ወጣቱ እንደምታውቀው ትንሽ የመገንፈል የሚለውን ትክክል ባለ መረዳት አይነት ሊሆን ይችላል። በዛ ነበረ። ከዛ በእለቱ ቀን በሀያ አራት እንደነገርኩ በዛ ምክንያት ወደ ግጭት ሙሉ በሙሉ ወደ ግጭት ተቀሰቀሰ። ያ የነበረውን የኳስ መልክ የነበረውን የሁለቱም አሊያቸው ሚሊዮን ይዘው ወደ አና ወዲስ ነበሩ። መጨረሻ ላይ ግን ወደ አልተገባ ነገር ተገባ። ምን ሆነ ታዲያ? የዛን ቀን ሁለቱንም ግጭት ሲፈጥሩ የጸጥታ ኃይልን መመለስ አልቻለም። አሁን ያንን የኳስን መልኩን ቀይሮ ወደ ዘረፋ፣ ወደ ንብረት ማውደም ከማቃጠል እስከ ማፍረስ ልበለው ያን ደረሰ። የግለሰቦች መኖሪያ ቤት፣ ድርጅቶች መዝረፍ ቅድሚያ የተዘረፈው የኔ ህንጻ ነው፣ ሀይል ህንጻ የሚለው ያን እንዳለ በቃ ሙሉም በሙሉ አውድመው እንደጨረሱ ነው ወደ መኖሪያ ቤትም የተገባ ማለት ነው። ያን ጊዜ የጠፋ ህይወት በአካል ላይ የደረሰ ጉዳት ነበር። ከንብረት በስተቀር በሰው ሰው ሕይወትም፣ የጸጥታ አካላትም ያደረጉት እርምጃ የወሰዱት እርምጃም አልነበረም። እንዴት ተረጋጋ ታዲያ ያ ግጭት ያ ብጥብጥ? ብጥብጡ የአንድ ቀን ብጥብጥ ነበረ። ድሮ ድሮ እነዚህ ከመቀሌ ከነማ ተጫዋቾች እለቱ ነው የተመለሱ። እነዛ እንደተመለሱ ተፈልጎ የነበረውን የመዝረፍና የማውደም ሰዓቱ ተጠናቀቀ። ልክ እስከ አንድ ሰዓት ከምሽቱ ዘረፋው እንደተጠናቀቀ ቆመ። በማግስቱ አልቀጠለም። ከዚያን ጊዜ አንስቶ እስከ ጥምቀት ድረስ በነበረው ጊዜ የነበረው ድባብ ምን ይመስል ነበር? ከተማይቱ ውስጥ የሰው ግንኙነት ምን ይመስል ነበረ? ምንም ነገር የተለየ ድባብም አልነበረውም። ከዛን ጊዜ ወዲህ የክልል መንግስትም የጠፉ የወደሙ ንብረቶች ከሳለው በሚል ሚዲያ ላይ አውሎታል። ዞሮ ዞሮ የተካሰ ወይ የተደረገ ነገርም አላየንም። እስካሁን ድረስ በመከራከር ላይ ነበርም። በህብረተሰቡ በኩል ግን መጥፎ ጥላቻም አልነበረውም። ምንም ነገር የሰማነው ያሳየው አልነበረም። ያች አንድ ቀን አለቀች። ከዛ በኋላ ግን ሰላማዊ ኑሮ፣ ሰላማዊ ሁኔታ እንደ ድሮ ሲንቀሳቀስ ነው የነበረው የዛን ቀን በተፈጠረው ሁኔታ ደረሰ ያሉት የንብረት ማውደም እና ጉዳት ሁሉ ዘር ተኮር ነበረ፣ ጎሳ ተኮር ነበረ። ምናልባት ይህንን ሲፈጽሙ በዚህ ላይ ተግባር ተሰማርተው የነበሩ ወጣቶች ናቸው። መልካቸው ለጌጥ የምታቃቸው አይደለም። ግማሽ ቀለም የተቀባ ነው፣ ግማሽ መልክ ልውጥ ነው። ብርብሮ የከተማ ሕዝብ ያን ጊዜ ብዙ ተሳትፎም አልነበረውም። ሀይዘፋይ ነበረ፣ አጋዥ ነበረ። ብዙም ያደረገው መጥፎ ነገር አልነበረም። በዛን ጊዜ ማለት ነው። እና ስለዚህ ይሄ ወጣት ባለማወቅም በተለያዩ ችግሮችም ተከስቶም ሊሆን ይችላል። እንግዲህ መነሻው የሕግ አካላት ናቸው የሚያውቁት። ከዚህ በላይ ብዙም ላላውቀው ይችላለሁ። የነበረው ድባብ ግን ከዛን ጊዜ እስከ ጥምቀት የነበረው ምንም በቃ ሰላማዊ ኑሮ እየተንቀሳቀሰ ጥሩ ነበረ። ጥያቄ ምንድን ነው? አቶ ሀይላይ የእርሶ ህንፃ እንደተዘረፈ ነግረውኛል። እና ሌሎችን ጉዳቶች ደርሰው ነበር ከእርሶ ህንፃ ሌላ የሚያውቁት፣ አዎ፣ ብዙ መኖሪያ ቤቶች እና እንደዚሁም ድርጅት እንደ ሁለት ሶስት ድርጅቶች ይመስለኛል። እነዚህ ወድመዋል። የተለያዩ አልፋ አልፈውም የተመጡ የህንፃ መስታወቶች ነበሩ። ዝሮ ዝሮ በዋናነት በከተማው ወደም የተባለ መኖሪያ ቤት ያንስ የሁለትና የሶስት ሰው ነው የሚሆነው። ሌላ መኖሪያ ቤታቸው ተቃጥለዋል። መኖሪያ ቤታቸው ተዘርፈዋል። በወቅቱ በነበረ ማለት ነው እና እነዚህ ጉዳት ደረሰባቸው የሚሉኝ ቤቶች የተወሰነ የአንድ ብሄር አባል የሆኑ ሰዎች ናቸው ወይ? እንደው ጅምላ ነው፣ መደዳውን ያገኙትን ሁሉ ነው። በዛ ሁከት ውስጥ የተሳተፈ አብዛኛው ንብረት አዎ፣ ትክክልና ንብረቱን የወደመና ሆን ተብሎ ኢላማ ሆን የነበረው የተወሰነ እንግዲህ የትግራይ ተወላጆች የተባሉት ናቸው። ሌላው ግን አልፎ አልፎ እንደው ምናልባት ወጣት ነው መለየት ያልቻለ ብዙዎቹም መጥተዋል። ብዙም ወንድሞቻችን ከጎናቸው ከጎረቤታችን ቤታችን እየተመጣባቸው አሉ። ያው የተወሰነ ብዙም ይሄ ነው ልልትለው ባትችልም ያው ያልተነካካ የለም። ብዙም ተነካክተዋል ማለት ከጎረቤታችን የተነካባቸው አሉ ሲሉ የሌሎች ብሔሮች አሉ መስታወት መስታወት ው ይልልች ው ተለያዩ አዎ የዛው አካባቢ ተወላጆች ይሆንም አሉ ያው አልፎ አልፎ እንደነገርኩ የዚህ ኢላማ ተብለው የነበሩ ተቋማት እንደወደሙ እንደጨረሱ አልፎ አልፎም በስሜት ያው መረዳ አልፎ አልፎ የተመጡ ህንፃዎች አሉ። እነዚህ ይህንን ጥቃት አደረሱ የሚሏቸው ሰዎች እንግዲህ እርሶ ሰላሳ አመት ከተማ ውስጥ ኖረዋል። ቀላል አይደለም፣ ሰላሳ አመት ማለት ሙሉ በሙሉ የከተማው ሰው ነዎት። እርሶ የሚታወቁ አይደሉም? የከተማው ሰዎች አይደሉም? ከሌላ ቦታ የመጡ ናቸው ወይስ እዛው ከተማ ውስጥ የሚኖሩ ናቸው እርግጥ ነው። ይህንን ኃይል ምናልባት ብዙ ኃይልን የነበረው እንደምታውቀው ከገጠር እስከ ከተማ ያለውን የስራ ፈች ጥርቅም ልትለየውም አትችልም። ለጎዳ ነው ይነጉዳል፣ ይነጉዳል፣ ይነጉዳል። ቆም ብሎም ማታየውም። በአንድ በኩል መጥተው ይሄዳል፣ በአንድ በኩል በሌላ ይመጣል። ወደ አራት ሶስት ማዕዘን ሆኖ ነው ይህንን ሲነጉድ የነበረው። እኔ በበኩሌ አሁን ይህ ሰው አውቀዋል ብዬ ምስክር የምሰጠው ነገር የለኝም። ዞሮ ዞሮ ግን የአካባቢ ቤዝ ነው ለገጠር የምንበለው ከገጠር ፈልሶ ከተማ ላይ እየተቀመጠ ነው ብለው የአካባቢ አካባቢ ህዝብ መሆኑን ነው እንጂ ለይቼ ይሄ ገኔ ልጅ ነው ይሄ ገኔ ነው ምለው ነገር የለም። እስቲ ስለ ቤተሰብ ወይ ንገሩኝ፣ አቶ ሀይላይ ስለ ትዳሮ፣ ስለ ልጆች ወይ ንገሩኝ። እስቲ እንግዲህ ቤተሰቦቼ ያው እስከ ልጆቼ ልጆቼ አምስት ልጆች አሉኝ። አለቤቴን ያለው ሌላም ቤተሰብ ድንጎች አሉ፣ እህቶች ያሉ ብዙ ቤተሰብ ነው ያለ ነው። ዞሮ ዞሮ ሰላሳ አመት መኖር ማለት ቀላል መደራጀት አይደለም። ብዙ ተደራጀ ቤተሰብ ነው። ልጆቹ እዛው ነው የተወለዱት ጠርጋላ በሙሉ ልጆች እዚያው ናቸው የተወለዱ። ምንም እንደነገርኩህ ከሰላሳ አመት በፊት ነው እንደ ማሳንሽ ይሆናል እንጂ ከዛ በፊት ነው በዛ ከተማ የኖርኩኝ እና የዛን ያክል ነው። አቶ ኃይላይ በዚህ ጊዜ ውስጥ መቼም ልጆች ተወልደው ባደጉበት ከተማ ውስጥ እርሶም ይሄን ያህል ጊዜ በኖሩበት ከተማ ውስጥ ያለውን የሰውን ስሜት፣ መንፈስ፣ ልቦናውን፣ ቀልቡን፣ ስሜቱን ሁሉ ያውቁታል የራስዎ ነውና እርስዎ ራሱ የሚሰማ ልጆቹም የራሳቸው የሆነ ነው። እና የሰው ግንኙነት ወልዲያ ውስጥ ምንድን ነው የሚመስለው? ወልዲያ ውስጥ የሚኖረው የአንድ ብሔር ህዝብ አይደለም። ወልዲያ ማለት በጣም የተሰባጠረ ህዝብ የሚኖርባት ከተማ ነች። ምንድን ነው ያለው ስሜት መንፈሱ ግንኙነቱ ግንኙነቱ? የዜኔ ያክል አመት ስኖር ምንም ነገር ንብረት አፍርተንበታል። ልጅ ወልደንበታል። ተመችቶ ኑሮናል። በማህበራዊ ኑሮ አበልጊ ተነስተናል። ማህበራዊ ኑራችን ለዜኔ ያክል አመት ስኖር አንድም እንከን አቅም አይችም አላቅም እኔም በዛው ልክ ባለኝ በተትናም ልበለው ወተተ ይህን ያህል አመት የኖርኩበት አንድም ነገር ሰምቼበትም አይችል ላለት ብዙ ኢንቨስትም ያደረግኩኝ ሀብቴና ንብረት ያፈሰስኩበት አገር ስለሆነ እና አሁንም የአንዳንድ ያልታወቁ አመጣጣቸው ያልታወቁ ሰዎች ካልሆነ በስተቀር ምንም በህብረተሰቡ ላይ ይህን ያህል አድርሶብናል የሚል ግምት የለኝም። እንደው በዘር የመጠላላት የመፈላለግ፣ እገሌ እገሌ ነው የመባባል ስሜት አለ እንደዛ ከተማ ውስጥ። እርግጥ ነው ምናልባት አንዳንድ ትንሽ ግንዛቤ የጎደላቸው ሰዎች አይኖሩም ማለት አይደለም፣ ግን ሁሉም ማለቱ ትችላችልም። ብዙ ትልቅ ሰው አለ እንዲህ አይነት አስተሳሰብ የሌለው አለ ቀና ዛ ሰው የሌለው አለ። እንደምታየው አሁን ሰሞኑ በተፈጠረው ችግር ልጆቻችንን ፈጠረው በየቤቱ አንቺ ማይዞሽ ውሃ ቅርበው ምን ብለው ምን ብለው ጥሩ ጥሩ መስጠንጉዳ አድርገውልን ኑረናል። ሶስት አራት ቀን ተቀምጧል ቤተሰቦች አሁን እዛ ማለት ነው የትግራይ ሰዎች ያልሆኑ የትግራይ ተወላጅ ያልሆኑ ሰዎች ማለት ናቸው። አዎ፣ አዎ፣ አዎ፣ አዎ፣ አዎ። አሁንም ደረሰ አሁንም አሁንም ራሱ አሁን ልክ አንተ ገና ከመደወል በፊት ገባቸው ደረሳቸው እየተባለ እስካሁን ድረስ ረፍት የለንም ስልክ አሁን ራሱ በጣም እያስተናገደ ነው እና እኔ በህብረተሰቡ ምንም ችንጣቅል ቅሬታ የለኝም እና ብዙ ወንድሞቻችንም ባልተገባ ነገር በዚህ በጸጥታ ምክንያት አንዳንድ ንጹህ ሰዎች የመጡባቸው ያዘነባቸው አሉ። እኔ ይገርማል አንድ ጓደኛዬ ልጅም እንደዚሁ ያው በጸጥታ ባልታወቀ ምክንያት መቶ በጣም በጣም እኔ የተሰማኝ ይገርማል። አሁን ምን ደረሰ ቦታ ተኋይ ላይ በዚህ በሰሞኑ ሁኔታ ይህ ደረሰብኝ። አሁን ንብረት መውደብ ነው። በሀያ አራት የወደመው ንብረት ሙሉ ህንጻው እንዳለን እንደነገርኩ ወድሟል። ትናንትም በትናንትና እለትም መኖሪያ ቤቴ በሙሉ እንዳለ ከአንድም ቁሳቁስ አንድም ፌስታል ሳይቀር እንዳለ እሳት አጋይተውታል። እንደገና ደግሞ በሕንፃው ላይ የነበሩ አንዳንድ ዝም ብለው ይሄ ብረታ ብረት ልበላቸው ወደ ልበላቸው እንዳያስሩ ትናንትና ሲቆፍሯቸው ብለዋል የሚል ኢንፎርሜሽን ደርሰኛል። እኔ አላየኋቸውም። እንግዲህ እስከዚህ ድረስ ነው። ምንም ያው ረራይ በሌለው ጭካኔ በተሞላበት ንብረቱን ወድሟል ሙሉ በሙሉ። ለመሆኑ እርስዎ የፖለቲካ አባልነት አለውት እንዴ? የለኝም። ከንግድ በስተቀር ምንም የማውቀው ነገር የለኝም። ግ በተናገር ድፍን ወልዲያ ድፍን ያቀኛል። በልጆቹ ላይ በእርሶ ላይ የደረሰ ጉዳት አለ? በአካል ላይ ልጆቼም፣ ህጻናቶች ናቸው። ይገርምሃል ገና አስራ ሁለተኛ ከዚህ ያለፈ ልጅም የለኝም። ህጻናቶች ናቸው። ለዚህም የደረሰም ልጅ የለኝም። ይገርምሃል። ለመሆኑ እነዚህ ልጆች ምንድን ነው እያሰቡ ያሉት ይህንን ሲያዩ ህጻናት ናቸው። መቼም የህሊናቸው ነገር ስስ ነው፣ ብዙ ነገር ነው። ህዳር ሀያ አራት በተፈጠረው ላይ አእምሯቸውም ተረራ ብሾብኝ ጥሩ ስላልነበሩ ተማሪዎችም ስለነበሩ አስረኛም፣ ስምንተኛም፣ ዘጠነኛም የነበሩ ናቸው። እነሱን አይምራቸውን ለማረጋጋት ወደ መቀሌ ወስጃቸው ትምህርት ቤት አስገብቼ አሁን እነሱ በዚህ ጊዜ እዚህ መቀሌ ላይ ነው አሁን ያስገባቸው። ከህዳር ሀያ አራት በኋላ ማለት ነው። ማን ነው ያንን ጉዳት ያደረሰው ብለው ያስባሉ እነዚህ ልጆች። እንግዲህ ጉዳቱ አሁን ከነገርኩ የተለየ እንትን የላቸውም። እነዚህ ልጆች አያውቁም። በወቅቱ ማን ይጉዳው ማን ያምጣው ማን ያድርገው የሚያውቁት ነገር የላቸውም። በእኔ የምነግራቸው ገሌ እንዲያደረገ ገሌ እንዲያደረገ አይደለም። ያው ዝሮ ዝሮ ዘፈን ባለ መልኩ ሌላ አመለካከት እንዳይኖራቸው ይሄ ጊዜ ያመጣው ነው፣ አይዟችሁ፣ ተረጋጉ፣ አይምሯችሁ አደረጋጉ ብዬ ወደሚማርበት አመጣኋቸው እንጂ እኔንም ወደ ሌላ ስሜት እንዲገቡ ሌላ እንዲያውቁም ስላልፈለግኳቸው፣ ይህን ከዚ ውጭ የሚያውቁት ነገር የላቸውም። ለመሆኑ በገንዘብ ሊተምኑት ይችላሉ ደረሰብኝ የሚሉትን ጉዳት? አቶ ኃይላይ አዎ፣ በህንፃ በኩል በወቅት ደረሰኝ፣ ያው ቋሚ ንብረት ማለት ናቸው፣ አልጋ በለው ወዘተ በለው ከሶስት በላይ ነው የወደመው የትናንትናው የመኖሪያ ቤቱ ምንም ግምት አሁን አላውቀውም፣ ግምቱም ላይኖር ይችላል። የህንፃው ግን ከሶስት ነጥብ በላይ ይሆናል። ሶስት ማለት ምን ማለት ሆነው ሶስት ሚሊዮን ከሶስት ሚሊዮን በላይ ማለት ነው ብር ማለትም፣ የተወሰደው ንብረት ብቻ ተነስቶ የተወሰደው የህንፃው ግምት ውስጥ ሳይገባ ነው የሚሉኝ የህንፃ ግምት የቀበርስ ማ አካል እኮ ህንፃውማ። አቶ ሀይላይ ለመሆኑ ይሄ ወልዲያ ውስጥ አሁን ያለው ሁኔታ የሚስተካከል ይመስሎታል? ማስታረቅ ማድረቅ የሚቻል ሁኔታ ይመስሎታል? ያለው እርግጥ ነው። ይሄ መሰረት የሌለው ማለትም ከቅርብ ጊዜ የተነሳ በአንዳንድ ግንዛቤ በሌላቸው ሰዎች ስለሆነ የማይመለስበት ምክንያት የለም። ርብሮ መንግስትም የማረጋጋት ስራ መስራት ነው የሚገባው። ፌዴራል መንግስትም ገብቶ እንዲያረጋጋ ነው የሚያደርገው። የህዝብ ተዋልዶ በአበልግነት በምንም በማህበራዊ ኑሮ አብሮ የኖረ ህዝብ ነው። ተመልሶ እንዲታረቅ እኛንም ወደ መኖሪያ ቤታችን ወደ ለመን ነው ህዝባችን። ከሰላሳ አምስት በላይ የኖርኩበት ሀገር ሌላ ሀገር ያለ አይመስለኝም። ተመልሼ ከህዝብ ጋራ ከነበርኩበት ህዝብ ለመቀላቀል ነው አሁን ትልቁ ምኞቴ። መንግስትና ህዝብም ይህንን እርቅ እንዲያደርግና ቶሎ በአስቸኳይ ወደ ማህበራዊ ኑሮ እንዲመለስ ነው ምንፈልገው። ቤ ጥረት እያደረጉ ያሉ ወገኖች አሉ። ይሄንን እንደ ሰው ለማብረድ እንደ ኢትዮጵያዊ ለማብረድ በኢትዮጵያዊ ባህል ለመነጋገር መንግሥትም ይሁን ፓርቲዎችም ይሁኑ የሀገር ሽማግሌዎችም ይሁኑ የሃይማኖት አባቶችም ይሁኑ የሚሰራ ነገር አለ። እውነት ነው። የሃይማኖት አባቶች ብዙ ጊዜ ናቸው ከሀያ አራት ጀምሮ አላረፉም። በየእምነት ተቋማቸው የሚሆን በየገጠመኝ መድረኮች እንቅስቃሴ ያደርጋሉ፣ ጥረት ያደርጋሉ። አሁን በቅርብ ጊዜ በዚች በጥምቀት በተፈጸመውም ራሱ የሃይማኖት አባቶች ገብተው ማረጋጋት እንደፈጠረ ነው የሰማ ነው። በእነሱ ምክንያት ምን አሁን ህይወት ወደ መውጣት የተገባው እንጂ ይመስለኛል በመንግስት ና ህዝብ ላይ ትንሽ የመስማማት ሁኔታ አልነበረም። አሁንም የሃይማኖት አባቶች እንዲገፉበት መንግስትንም የእነዚህን ፈለግ ተቀጥሎ እንዲያ ተረጋጋ ነው እንግዲህ የምንፈልገው። ይህን ይመስላል ጌታዬ፣ የዚህ የጥምቀቱን ሁኔታ ስቲላንስ አለሁትና የሚያውቁት ነገር አለ። እንዴት እንደተጫረ? ለምንድን ነው እንደዚህ አይነት ሁኔታ የተፈጠረው? ህይወት የጠፋበት ሁኔታ ነው የተፈጠረው። ብዙ ሰው ነው የሞተው። እርግጥ ነው ጥምቀት አጋጣሚ እንደነገርኩ ልጆቹ በመያዝ ወደዛ አካባቢ ከልጆች ጋር እጀ ስለነበረ በቦታው አልነበርኩም በዕለቱ ከጓደኞችም ከያሉ ማህበረሰብ ጋር እየተደዋወልኩ ጠይቅ ስለነበረ መነሻው እኔ ብዙም እርግጠኛ ሁኝ አላውቀውም እዛ ታወቱ፣ ሲገባ አካባቢ ቅስቀሳ ተጀመረ ነው የሚባለው። ማን ይቀስቅሰው? በምን ቃላት ይቀስቀስ? በምን ቋንቋ ይቀስቀስ? ይሄ እርግጠኛ የሆነ ኢንፎርሜሽን የለኝም። በኋላ ሰው መቶ እንደሆነ ሲባል አዘንኩኝ፣ እንደ ነዋሪ እና እንደነገርኩህ፣ አንድ ጓደኛ ልጅም እንደዚሁ መቶ ሲሉኝ በጣም ያኔ ወደ ለቅሶ ነው የገባሁኝ። የአቶ ጌታቸው ኃይሌ የሚባል ልጅ ጓደኛችን ልጅ ነው እሱ፣ በመሞቱ በጣም ያለቀስኩኝ። ከዛ ውጭ ግን ብዙም ያወቅሁት ነገር የለኝም። የሚሉኝ አቶ ገብረ መስቀልን ነው አቶ ገብረ መስቀልን ነው ሰኔ ሲባል ብቻ ነው ወደ ሪት አይገባሁኝ እንጂ እኔ ማንቀስቀሰው ማን ይበለው ምንም ያወቅሁት ነገር የለኝም። ምንድን ነው የሚሰማዎት? እስቲ እርሶ አሁን በዚህ በተፈጠረው ሁኔታ ተኩስ ተከፍቷል ሰዎች ላይ እና ምንድን ነው የሚሉት እርሶ፣ እርሶ ራሶ የዚህ ሁሉ ሁከት ተጎጂ ነዎት። ምንድን ነው የሚሰማዎት? በትክክል እኔ እኔ የሚሰማኝ ባልታወቀ ማለትም ለዚህ መድረስ የማይገባውን የጠቅላ የሰው ህይወት ቀዳሚ የሰው ህይወት ነው። የሰው ህይወትን ማንሳት የምንችለው አሁን እንደነገርኩህ አሁን የጓደኛዬ ልጅ ሞቶ የምልህ በጣም በሚያሳዝን ባለ ራእይ ባለ ልጅነት የሆነው በመሞቱ በጣም ያዘንኩኝ። ለተቀሩም እንደዚሁ በዚሁ መሞትም በማይገባቸው ሰዎች በሞታቸው በጣም አዝኛለሁ። ንብረት እውነት የምልህ አሁን ይሄ ሰውም ሞተ ሲባል የኔ ንብረት ምንም ምንም ሊመስለኝ አልቻለም። ምንም አሁንም ቢሆን በሞቱ ሰዎች ግን በጣም አዝኛለሁ። ከመንበሪ አዝኛለሁ። መሆን የሌለበት መሆኑን በጣም አሳዝነኛለሁ። አቶ ሀይ ላይ እድሜውን ይነግሩኛል። እኔ እንግዲህ አሁን ወደ ሀምሳ ስምንት ደርሻለሁ። ሀምሳ ስምንት እንግዲህ፣ እርስዎ ሌላ አካባቢ ከኖሩበት ጊዜ ይልቅ የትም ይኑሩ ወልዳያ የኖሩበት ጊዜ ነው የሚበልጠው። ልጆቹ የወልዲያ ልጆች ናቸው። እና ለእርስዎ ከሌላ አካባቢ ይልቅ ሀገሮ ወልዲያ ነች። ትክክል። ልጆቹ ደግሞ እንዳሉኝ ሌላም ቦታ አያውቁም። ሀገራቸው እዛ ነው። ግን አሁን እርስዎ ያሉት መቀሌ ነው እና ሐሳብ አለት የመመለስ ወደዛ? አዎ አሁን ተረጋግቶ ሰላም ሆኖ ወደ ነበርንበት ማህበራዊ ኑሮ ለመመለስ ሕይወታችንም እንደዚሁ እዛው ለማሳለፍ ልጆቻችንም ወልደን አሳድገን ምንድርበት ለቁም ነገር የምንደርስበት አገራችን በመሆኑ ያንን ነው እንግዲህ የምመኘው፣ አሁንም ተመልሶ ያን እንዲስተካከል ነው። አሁን ፍላጎት የተዋ ለምን ሄዱ ወደ መቀሌ? እኔ ልጆችን አጋጣሚ አንድ ሶስት ልጆች በዚህ ምክንያት በድንጋጤ ምክንያት ሄደውብኝ ተከትዬ እነሱን ሄጃለሁ። አቶ ሀይላይ እግዚአብሔር ከእናንተ ጋር ይሁን። በጣም እግዚአብሔር ይስጥልኝ። ለጊዜው አመሰግናለሁ። አሜን። አመሰግናለሁ። እሺ፣ ጌተዋ ደህና ነሽ?